ለአመታት በትግራይ ክልል በተፎካካሪነት ከሚታወቁ አረናና ህወሀት ውጪ ከቅርብ ጊዜ ወዲህ በርካታ አዳዲስ የፖለቲካ ድርጅቶች ትግራይ ማዕከላቸው አድርገው መንቀሳቀስ ጀምረዋል። ከአዳዲሶቹ ሳልሳይ ወያነ ትግራይና ባይቶና በተጨማሪ ሌላው አሲምባ ዲሞክራሲያዊ ፓርቲ የሰኘው የፖለቲካ ድርጅትም በቅርቡ በትግራይ ክልል በይፋ ትግሉን ተቀላቅሏል። አሲምባ ዲሞክራሲያዊ ፓርቲ በዋነኝነት በኤሮብ ማህበረሰብ አባላት በአጠቃላይ ደግሞ በትግራይ ህዝብ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ጥያቄዎች ዙሪያ ትኩረት አድርጎ የሚሰራ ፓርቲ መሆኑን ይገልጻል ዲሞክራሲያዊ ፓርቲ መስራች አባልና አስተባባሪ የሆኑት አቶ ዶሪ አስገዶም እንደነገሩን ፓርቲው ከተመሰረተ አምስተኛ ወር ይዘዋል። በሂደትም ከብሔራዊ ምርጫ ቦርድ ህጋዊ እውቅና አግኝቶ እየተንቀሳቀሰ እንዳለ የገለጹት አቶ ዶሪ አስገዶም በተለይም በኢትዮ ኤርትራ ድንበር አካባቢ የሚኖሩ ዜጎች ፖለቲካዊ ፍላጎታቸው ወደ መድረክ ለማምጣት ትግል እንደሚያደርግ ጠቁመዋል። ከኢትዮጵያና ኤርትራ ጦርነት በኋላ የተፈረመው የአልጀርሱ ስምምነት የአሲምባ ዲሞክራሲያዊ ፓርቲ አጥብቆ እንደሚያወግዘው የጠቆሙት የፓርቲው አስተባባሪ ስምምነቱ የኢሮብን ህብረተሰብ ህልውና አደጋ ላይ የሚጠ በመሆኑ በህጋዊና ሰላማዊ መንገድ ለመታገል የፖለቲካ ድርጅቱ ይሰራል ብለዋል። አቶ ዶር አስገዶም ኢህአደግ በተደጋጋሚ የአልጀሩስን ውሳኔ ሙሉ በሙሉ ተቀብያለው የሚለውን ሀሳቦችን ያሰራጫል። አልጀሩስን ውሳኔ ሙሉ በሙሉ ተቀብሎታል ማለት ደግሞ ብዙ መሬቶች ስፔሻሊ ከኢሮብ ከግማሽ በላይ የሚሆን መሬት ወደ ኤርትራ ይከለላል ማለት ነው። ከጉለመካዳም አለ ከባድመም አለ። ይህ ግን መሆን የለበትም ነው የኛ አቋም። ለምንድን ነው መሆን የለበትም የምንለው? እዚህ ድንበር አካባቢ የሚኖር ህዝብ አንድም ጊዜ ኢትዮጵያዊ እንጂ ኤርትራዊ ሆነው አያውቅም ፍላጎትም የለውም። ለዚህ ደግሞ ውድ ልጆችን ወደ ግንባር ልኮ መስዋዕት ከፍለዋል። ስለዚህ ክቡር የሰው ህይወት የተከፈለበት መሬት ተላልፎ ለማንም መሰጠት የለበትም የሚለው ነው የኛ ዋና አላማ አድርገን እየተነሳን ያለን። የአሲምባ ዲሞክራሲያዊ ፓርቲ መስራች አባልና አስተባባሪ አቶ ዶር ያስገዶም ፓርቲያቸው ሶሻል ዲሞክራሲን እንደ ሪዮት ዓለም ፌዴራሊዝም ደግሞ እንደ መንግስት አወቃቀር ስርዓት ይቀበላል ይላሉ። በድህነት ላይ ያለችውን አገር ለመምራት ሶሻል ዲሞክራሲ ተመራጭ ነው ብለን እናስባለን። ኢትዮጵያ የብዙ ብሄር ብሄረሰቦች አገር ከመሆኗ አኳያ ከፌዴራሊዝም ውጭ ሌላ አማራጭ አላት ብለን አናስብም። ፌዴራሊዝምን እንደግፋለን። በህገ መንግስቱ ደግሞ ህገ መንግስቱ የኢትዮጵያ ህጎች የበላይ ህግ ነው ብለን እናምናለን። ከዚህ በፊት የቆየው ህገ መንግስት ጥሩ ነው ግን የተወሰኑ ማሻሻሎች ያስፈልጋል። ክልላዊው አሲምባ ዲሞክራሲያዊ ፓርቲ ከሌሎች በትግራይ ክልል የሚንቀሳቀሱ ፓርቲዎች ጋር የፕሮግራም ልዩነት እንዳለው የሚገልጹት አስተባባሪው በተለይም ህወሀት የመልካም አስተዳደር፣ ፍትህ፣ ዲሞክራሲና ሌሎች የኢኮኖሚ ጥያቄዎች መመለስ ባለመቻሉ ፓርቲያቸው ወደ ትግሉ መቀላቀሉ አቶ ዶሪ አስገዶም ይናገራሉ። መጀመሪያ የህዝቡን ድምፅ መሰማት አለበት። የትግራይ ህዝብ ስንት መስዋዕት ከፍለዋል። ለመልካም አስተዳደር፣ ለፍትህ፣ ለዲሞክራሲ መስዋዕት ከፍለዋል። እስካሁን ድረስ ሲያስ ግን በየወረዳው፣ በየዞኑ፣ በየከተማው ስንት አሉ አለ። ለምሳሌ አንድ ሲቪል ሰርቫንት አንድ ቢሮ ለመቀጠር ቢሄድ ወይ በዘመድ ነው የሚቀጠረው፣ ወይም ደግሞ ባለስልጣን ካለው ብቻ ነው የሚቀጠረው። ለሁሉም በእኩል አይን አይታይም ማለት ነው። ይሄ በጣም ከፍተኛ ችግር ነው በትግራይ ውስጥ። ስለዚህ ይህንን ችግር ህወሀት መቅረፍ ስላልቻለ እኛ ይሄ ችግር እንቀርፋለን ለዚሁ ደግሞ እንታገላለን ብለን ነው የተነሳ አሲምባ ዲሞክራሲያዊ ፓርቲ በመጪው ምርጫ ለመወዳደርም ዝግጅት እያደረገ መሆኑ ገልጸዋል። አሲምባ የሚለው ቃል በትግራይ ክልል ምስራቃዊ ዞን የኢሮብ ብሔረሰብ የሚኖርበት አካባቢ የሚገኝ ተራራ ስያሜ ነው። አሲምባ ተራራ በ1960 ዎቹ መጨረሻ ና 1970 ዎቹ መጀመሪያ አካባቢ በወቅቱ ትግል ያደርጉ የነበሩ የሀባና ህዋ ሰባት የጦር ምሽግ አድርገው ተጠቅሞበታል። ለዲደብልዩ ዘገባ ሚሊዮን ኃይለ ስላሴ መቀለ